ማላዊ ውስጥ በልዩ ልዩ እስር ቤቶች የሚገኙ ኢትዮጵያውያን ፍልሰተኞችን ወደ አገራቸው ለመመለስ እርዳታ እየጠየቀ መሆኑን እዚህ ዩናይትድ ስቴትስ የሚገኘው ዩስኤአይኤም ማለት ዓለም አቀፍ የፍልሰተኞች ማህበር ሰሞኑን ባሰራጨው በራሪ ወረቀት ጥሪ አቅርቧል። ከዚህ ቀደም ባቀረብነው ዝግጅት ማላዊ የሚገኘውን የአይኦኤም ቢሮ ኃላፊ ጠይቀን እንደተረዳ ነው። በገንዘብ ምክንያት ያለው ችግር እንደማያሳስብ ኃላፊው ገልጸውልኝ ነበር። ማለትም ድርጅታቸው ወጪውን እንደሚሸፍን። በአሁኑ ወቅት እየተጠየቀ ያለው ግን ለመጓጓዣቸው የሚሆን በነፍስ ወከፍ ቢያንስ አምስት መቶ ዶላርስ ያስፈልጋል ነው። አምስት መቶ ዶላርስ ከስደተኞች የትራንስፖርት ወጪያቸውን እንሸፍናለን ብለውኛል ነበር ብዬ ለማለት ማላዊ ወዳሉት የአይኦኤም ኃላፊ ሚስተር ስቲቨንስ ዘንድ ደውዬ ለጊዜው አላገኘኋቸውም። ይሁንና ወደ ፕሪቶሪያ ደቡብ አፍሪካ ደውዬ አቶ ይጥና ጌታቸውን አግኝቻለሁ። አቶ ይጥና መላዊን ጨምሮ የደቡባዊ አፍሪካን ክልላዊ የሚመለከት ማለት በአይኦኤም ሪጂናል ኦፊስ ውስጥ ሕገ ወጥ የሰዎች ዝውውርን ለማስቀረት የሚሰሩ ስፔሻሊስት ማለትም ልዩ ባለሙያ ናቸው። በቅድሚያ አመሰግናለሁ አቶ የጥናውን። አቶ የጥና ከዚህ ቀደም የተገባው ቃል ምን ሆኖ ነው አሁን ይህ የገንዘብ ጥያቄ የተነሳው? አስቸጋሪ ሆኖ የተገኘው በቁጥራቸው መብዛት ምክንያት በአንድ ጊዜ ሁሉንም መመለስ አልተቻለም። በቂ የሆነ ገንዘብ አቅርቦት ስለሌለ መጀመሪያ ያደረግነው በተቻለ አቅም በጣም የተጎዱ በጣም በአስቸኳይ ሁኔታ እርዳታ የሚያስፈልጋቸው በተለይ ደግሞ ከአስራ ስምንት አመት በታች የሆኑ ልጆችን አስቀድመን በማገዝ ወደ ኢትዮጵያ እንዲመለሱ አደረግን። ገንዘቡ ለምን ነው ያስፈለገው? ትራንስፖርት ወጪያቸውን ለመሸፈን እርግጥ፣ የኢትዮጵያ አየር መንገድ ልክ ትብብር አድርጎ በቅናሽ ዋጋ ነው ትኬቶቹን የሚያቀርበው፣ ግን በነገረው ላይ የወጪ ነገር ስለተነሳ ነው። ከዚህ ቀደም ማላዊ የሚገኙትን የአይኦኤም ዲሬክተር፣ የኢትዮጵያ መንግስትና የማላዊ መንግስት ሰዎቹን መጥቶ ማንነታቸውን ኢትዮጵያውያን መሆናቸውን ካረጋገጡልን በትራንስፖርት በኩል አይኦኤም ወጪውን ይሸፍናል ብለው ነበረ። እሱ መረጃ ሙሉ በሙሉ ትክክል ነው ለማለት አስቸጋሪ ነው። አይኦኤም የሚሰራው በፕሮጀክቶች ላይ ተመስርቶ ነው። የማላዊው አይኦኤም ዋና ኃላፊ ግን በወቅቱ ስንዋይ ለጉዞ የሚሆን ወጪ ችግር እንደሌለ ነበር የገለጡልኝ። እርግጥ ነው ብዙ ገንዘብ የለንም። ባለን አቅም ግን የመጀመሪያዎቹን ለመላክ እንሞክራለን። ተጨማሪ እርዳታ ፈልገን ደግሞ የተቀሩትን ለማሳፈር እንሞክራለን ነው ያሉት ሚስተር ስቲቨንስ። እና አቶ የጥና ለዚህ ምን ይላሉ? እኔ እንደማየው ከሆነ ስቲቨን፣ የእኛ የአይወን ማላዊ ኃላፊ በወቅቱ መረጃውን በሰጠበት ጊዜ ሙሉ በሙሉ የተሟላ መረጃ የነበረው አልመሰለኝም። ምን አይነ መረጃ ነው እንዲኖረው የሚጠበቀው ግን በወቅቱ የነበረው እስከ ሴፕቴምበር ሰላሳ ድረስ ባለው ፕሮጀክቱ ተጀምሮ የሚያልቅበት ጊዜ ሴፕቴምበር ሰላሳ ነው እና ከሴፕቴምበር ሰላሳ ባለው ገንዘብ ላይ ተመስርቶ ፕላን መደረግ ነበረበት። በዛ ጊዜ ሙሉ በሙሉ የኢትዮጵያውያኑ ቁጥር ይኖረው አይኖረው እርግጠኛ አይደለሁም። በወቅቱ የነበረውንም በጀት በአግባቡ ከግምት ውስጥ አስገብቶ ሰጠ መረጃ አይመስልም። እና አሁን ባለው ሁኔታ ያለው ችግር እውነተኛ ነው። ይሄ ነው ያለው ችግር። ግን እኔ ጥያቄ አቶ ወጥና አምስት መቶ ዶላር ስክፈሉ የሚለው ጥያቄ ከማን ነው የመጣው? ከአይኦኤም ነው አይደለም? እነኝህ ኮ ማይግራንቶቹ የሚከፍሉት አይደለም። ለትራንስፖርቱ ሲባል አይኦኤም ለኢትዮጵያ አየር መንገድ የሚከፍለው ነው። ለእያንዳንዱ ሰው ለምን አይከፍልም ታዲያ? በገባው ቃል መሰረት አይኦኤም አይን በወቅቱ በተባለው መሰረት ሙሉ በሙሉ እነ ሶስት መቶ ሰማንያ ሰባት ሰዎች ሙሉ በሙሉ ለመመለስ የሚያስችል በቂ ገንዘብ የለውም። ገንዘብ ሳይኖረው ነው ቃል የገባው እንበል። ምን አልገባኝም። በዚህ ቃል በወቅቱ ቃል በተገባበት ጊዜ በትክክለኛ መረጃ ላይ ተመስርቶ የተገባ ቃል አልመስሎ አይታየኝም። እኔ አሁን ያለንን ገንዘብ በሙሉ ወደዛ በማዞር የምንችለውን ያህል በሙሉ ለማውጣት እየሞከርን ነው። ከመጀመሪያውም ጀምሮ ግን እውነቱን ለመነጋገር የነበረን ገንዘብ ከዛ በኋላ የምናገኘው ገንዘብ አሁን ያሉትን ሰዎች ሙሉ በሙሉ ለማስወጣት የሚያስችል አይደለም በእርግጥ ቁጥሩ ተቀያይሯል መጀመሪያ ስንጀምር ሀያ ያህል አሉ ተብሎ ነበር የጀመርነው ቀስ እያለ ሲያድግ ሲያድግ መቶ ዘጠና ሁለት ሁለት መቶ እያለ መጨረሻ ላይ የኢትዮጵያ ኤምባሲ ባለስልጣናት ሄደው ካዩአቸው በኋላ ነው በእርግጠኛነት ሶስት መቶ ሰማንያ ሰባት እንዳሉ ማወቅ የተቻሉ በዚህ ውስጥ በእርግጥ የኮሚኒኬሽን ችግር የተፈጠረ ይመስለኛል ማለት በማን መጨረሻ ላይ ያለ በወቅቱ ይሄ መግለጫ በሚሰጥበት ጊዜ ለሁሉም ገንዘብ አለን የሚለው ትክክለኛ አይደለም። ያ ትክክል አይደለም። በወቅቱ በነበረው ቁጥርና በወቅቱ ከነበረው ገንዘብ አኳያ ምናልባት የተሳሳተ ግምት ወስደው ሊሆን ይችላል፣ ሁሉንም ለማውጣት ይችላል የሚል። አሁን ባለው ሁኔታ ግን በመጨረሻ ቁጥራቸው ከታወቀ በኋላ ኢትዮጵያውያን በሙሉ ምን ያህል እንደሆኑ ከታወቀ በኋላና ወጪው ከተሰላ በኋላ ግን በግልጽ ማየት የሚቻለው ሁሉንም ለመመለስ በአንድ ጊዜ በቂ ገንዘብ የለም። ለዚህ ነው እርዳታ የማሰባሰብ ስራ የተጀመረው። ግለሰቦቹ እንዲከፍሉት አልተጠየቀም። እነሱን ግን ከዛ ወጥቶ ወደ ኢትዮጵያ ለመመለስ የትኬት ዋጋውን ለመሸፈን እንድንችል ይሄ ነው ፐር ሄድ በነፍስ ወከፍ የሚያስወጣው ወጪ ይህን ያህል ነው ለማለት ነው እንጂ እስር ቤት ያሉትን ሰዎች እንደገና መልሳችሁ ገንዘብ ክፈሉ፣ አምጡ፣ ወይም ካላመጣችሁ አትወጡም የሚል ውይይት አልተደረግም። በፍጹም የለም። ዞሮ ዞሮ ግን ይሄ ገንዘብ ካልተከፈለ ሰዎቹ ወደ ሀገር ሊመለሱ አይችሉም። የትኬታቸው ካልተከፈለ አዎ ማለት ነው ትራንስፖርቶቻቸው ምንም ሆነ ምንም እነሱናሉ እነሱን አገር ቤት ለመውሰድ ወደ ሀገር ለመመለስ ወጪ ያስፈልገዋል። ስምንት መቶ ነበር፣ አምስት መቶ ተባለ። የአምስት መቶ አሁን በነፍስ ወከፍ ሰዎቹ ባይጠየቁም አየር መንገዱና አይኦኤም ግን እዛ ላይ ናቸው ያሉት ማለት ነው። አየር መንገዱን እርግጥ አልጠየቅኩም። አይኦኤም ግን ከዚህ ቀደም የገባውን ቃል እርስዎ እንዳሉት ያለማስተዋል የተደረገ ነው፣ ያለንን በጀት በደንብ ሳናጤን የተነገረ ሊሆን ይችላል ነው የሚሉኝ። እንግዲህ በበላይነት ደግሞ የዚህ ክልሉን እርሶ እየመሩ ስለሆነ ምናልባት ይሄ ጉዳይ በቅርቡ መፍትሔ አግኝቶ ኢትዮጵያውያኑ ወደ ሀገራቸው የሚመለሱበት መንገድ መፍትሔ ይኖረው ይፋጠን ይሆናል ብዬ አምናለሁ። ሙሉ በሙሉ ጊዜያችንን እሱ ላይ ሰውተን አሁን እሱን በማድረግ ላይ የምንችለው አቅም በሙሉ የበጀት ጥረታችንን ለመሸፈንና ሰዎቹን ለመመለስ በዚህ ምክንያት ነው አጋር ሆኖ ከኛ ጋር መስራት የሚፈልጉ በዚህ ጉዳይ ላይ መንቋጣት የሚፈልጉ በሙሉ እድሉን ለመስጠት ከእነሱ ጋር በተባብረን ለመስራት እየሞከርን ያሉ ነው እኛ። ለመመለስ የነኝ ሰዎች መመለስ አስፈላጊ እንደሆነ ሙሉ በሙሉ እናምናለን። የምንችለውን በሙሉ እየሰራን ነው። በዚህ ላይ ገንዘብን በተመለከተ አቶ የጥና እዚህ አሜሪካ የሚገኝ ምግባረ ሰናይ ድርጅት አለ። በኢትዮጵያውያን የተሰባሰበ በአብዛኛው ኢትዮጵያውያን ናቸው ያሉበት ለማለት ነው። ግሎባል አላያንስ የሚባለው አስር ሺህ ዶላርስ እንደሰጠ አንዱ ተጠሪ ገልጠውልኛል። አሁን ለጊዜው ይሄኝ መረጃ የለኝም ማለት የምችለው አሁን የቀሩንን ወደ ሁለት መቶ ሰማንያ አምስት የሚሆኑ ሰዎች ለመመለስ እጅግ ቢያንስ ወደ መቶ ሀምሳ ሺህ ዶላር አካባቢ ያስፈልገናል። ይሄንን አሁን እንዳሉት በውጭ ከሚገኙ ኢትዮጵያውያንም ጋር ከሌሎች በጎ አድራጎት ድርጅቶችም ጋር ንግግር ጀምረናል። መንግስትም ጉዳዩን እያሰበበት እንደሆነ ነው የተረዳሁት። በእኛ መስሪያ ቤት በኩል አሁን ካሉን ደጋፊዎች በተጨማሪ ሌሎች ድጋፍ የሚሰጡንን ለማሰባሰብ እየሞከርን ነው። በቅርቡ ለውጥ እናያለን ብለን ነው የምናስበው። በዚህ አጋጣሚ ግን የግሎባል አላያንስንም ሌሎችም እርዳታ የሚያደርጉትን አስቀድሜ ማመስገን እፈልጋለሁ። ማላዊ የሚገኘውን የኢትዮጵያ አየር መንገድ ቢሮ ቁጥር ከዋና መስሪያ ቤት አዲስ አበባ ስላገኘሁ ደውዬ ነበር ወደ ሊሉንግዌ። ስልኩ አልተነሳልኝም። ነገሩን ግን አንተውም። ከተሰኞ እንሞክራቸዋለን የኢትዮጵያ አየር መንገድ የመንግስት ድርጅት መሆኑ ይታወቃል። መንግስት ደግሞ ለዜጎቹ ግድ አለውና ኢትዮጵያውያኑ በገንዘብ እጥረት የተነሳ በአድ ሀገር ሲቀሩ ዝም ስለማይል ከጉዳዩ ጋር ቀረቤታም ስላላቸው፣ ከዚህ ቀደምም ጥሩ ትብብር ስላደረጉልን ወደ ናይሮቢ የኢትዮጵያ ኤምባሲ ደውዬ አንደኛ ጸሐፊውን አቶ አንዳርጉ በረህን አገኘዋቸው። አቶ አንዳርጎ ከዚህ ቀደም ያለቀ በእናንተም ሆነ በማላዊ መንግስት በኩል የሚፈልገው የተሟላ መስሎን ነበር። አሁን እንደምናየው ግን ኢትዮጵያውያኑ ችግር ላይ ናቸው፣ በየእስር ቤቱ ሳይፈቱ እዛው የተሰቃዩ ናቸው። እስቲ በዚህ ላይ አስተያየቱን ይስጡኝ። ከኤምባሲያችን አንድ ሰው ከኢሚግሬሽን ሁለት ሰው ሶስት ሰው ወደ ቦታው ሂደው የማጣራቱ ስራ ሰርተው የሶስት መቶ ሰማኒያ ሰባት አካባቢ ሴፋሴ ሰርተው ለአይኦኤም ነው አስረከው የመጡት። እነሱም የተወሰነ ሰው መልሰዋል። ከዛ በኋላ አንዴ ልጆቹን ይዘው ስለ በጀት ገንዘብ የቦታውን እናፈላልጋለን ይላሉ። መጀመሪያ ግን እኛ እንችላለን፣ አቅሙ አለን፣ ወደ አገር ቤት ዲፖርት እናደርጋለን፣ ማላዊ መንግስት ጋር ተነጋግረን ብለው ነው እንግዲህ ራሳቸው ደብዳቤ ጽፈው ለመንግስትም ለኤምባሲም ያሳወቁት። እንግዲህ የኢትዮጵያ አየር መንገድ ነው መቼም ያለው መፍትሄ መጀመሪያ 800 ዶላርስ ነበር የተባለው፣ በኋላ በስምምነት ወደ 500 ዝቅ አለ ተባለ እና 500 ቀርቶ እንግዲህ ምንም አይኖረው መቼም ስደተኛ እንደሚያቆጣቷ እንዳርጉ። ይሄ ደግሞ የኢትዮጵያ አየር መንገድ ብዙ ትብብር ያደርጋል እናውቃለን። ምናልባት እንደው በመንግስት በኩል ነፃ አገልግሎት ቢሰጥ ይህንን ማድረግ አይቻል ይሆን? በመንግስት በኩል እናንተም ጥረት ብታደርጉ አዎ ይኸውልህ አቶ አዲሱ አሁን መታወቅ ያለበት ምንም ነገር እንደሌላቸው መንግስትም ያውቃል አሁን አምስት መቶ ዶላር ትከፍላላችሁ ወደ ሀገር ትመለሰላችሁ የሚል አስተሳሰብ በመንግስትም የለም እንደዚህ አይነት አቅጣጫም የለም ማነህ ያለው ታዲያ አዎ አሁን አሁን መያዝ ያለበት እዚህ አይኤም ምንም ነገር እንደሌላቸው በሂማን ትራፊከሮች ተታለው እንደመጡ እዛ እስር ቤት ደግሞ ብዙ ኢትዮጵያውያን ብቻ እኮ አይደሉም፣ በዛ በስደት ላይ የተገኙት እዛ ማላዊ። ስለዚህ አሁን ምንድን ነው ከዚህ በፊት እንደምታውቀው መንግስት ከሳውዲ አረቢያ ከተለያዩ አገሮች በራስዎች ዜጎቹ ወደ አገር ቤት በመመለስ ላይ እንደነበር ታውቃለህ። አሁንም በተለያዩ ቦታ ወደ አገር ቤት መግባት እንፈልጋለን ያሉ ሁሉ በነፃ ነው ወደ አገር ቤት የሚያስገባው። እንደዚህ አይነት ጥያቄን ከኢትዮጵያ አየር መንገድ ይቀርባል የሚል እንትንም ማስተሳሰብም የለኝም ምንም ከየት መጣ ጥያቄ ታዲያ? ይሄ መረጃ ስላለኝ ነው ጥያቄው ያመጣው፣ ባለቤቱ ያውቀዋል። አሁን መወሰድ ያለበት እዚህ መንግስት አሁንም ባይዘው ይሄ ይሄ ችግር አይኤም ለእነዚህን ሰዎች ይዞ ገንዘብ ማፈላለጊያ ነው ያደረጋቸው፣ ሌላ ስራ ነው እየሰራባቸው ያለው። አሁን እኛ ለመንግስት አሳውቀናል፣ መንግስት በቀጣይ የራሱ እርምጃ ይወስዳል። ዜጎቻችን ናቸው፣ ወደ አገር ቤት የሚመለሱበት ሁኔታም ኤምባሲውም እያመቻቸ ነው። መንግስትም ሁኔታውን አስረድተናል። ታውቋል። አሁን በቀጣይ እርምጃ እንወስዳለን። ወደ ሀገ ቤት እንዲመለሱ ማድረግ ማለት ነው። አቶ አንዳርጉ በረህንና ሌሎችንም እንግዶችን አመሰግናለሁ። እንዳልኩት ግን አድማጮች፣ ከተሰኞ በዚህ ጉዳይ ላይ ተጨማሪ ዘገባ እንደሚኖረን ከወዲሁ ገልጣለሁ ለአሁኑ